ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እኛ በሰላማዊ መንገድ ተደራጅተን እየታገን ነው የምንል። እስካሁን ድረስ ሁለት ነገሮችን እንቃወማለን። አንደኛ ጸረ ዲሞክራሲያዊነት ወይም አምባገንነትን እንቃወማለን። ሁለተኛ ደግሞ በሽብር ሁኔታ አንድም የህዝብ ንብረትም ሆነ የህዝብ ህይወት እንድጠፋ አንፈልግም። አቶ ጥሩነህ ገምታ የኦሮሞ ፌዴራሊስት ኮንግረስ ስራ አስፈጻሚ ኮሚቴ አባል ናቸው። የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ በትላንትና ዕለት አዲስ አበባ ላይ ለውጭ አገር ጋዜጠኞች በሰጡት ጋዜጣዊ መግለጫ የተለያዩ ወገኖችን ከሰዋል። በዚሁ መድረክ ወይም በዚሁ ንግግራቸው ለሰጡት አስተያየት የተመለሰ ነው። በወቅታዊ ርዕሶች ላይ ያተኮሩ ሌሎች በርካታ ዘገባዎችና ቅንብሮችም ለምሽቱ ይዘናል። ጤና ይስጥልን። እንደምን አመሻችኋል ክቡራትና ክቡራን አድማጮች። ከዛሬ አርብ የካቲት 18 2008 ዝግጅታችን ጋር የምሽቱ አስተናጋጆች ሰለሞን ክፍሌና አሉላ ከበደንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና የኢትዮጵያ የድንበር ከተማ የሞያሌ ነዋሪዎች ሰሞኑን በኮሌራ በሽታ እየተቸገሩ መሆናቸውን ለአሜሪካ ድምፅ ተናግረዋል። እንደ ነዋሪዎቹ ይህ ችግር ከተቀሰቀሰበት ጊዜ አንስቶ አንድ አዛውንትና አንድ ሕፃን ሕይወታቸው ሲያልፍ፣ አንዲት እርጉዝ ሴት ፅንሷ በዚሁ በሽታ ሳቢያ መጨንገፉን ተናግረዋል። የሞያሌ ከተማ ጤና ጣቢያ ኃላፊ አቶ ቦሩ ሁቃ ችግሩ መከሰቱን አምነው፣ ነገር ግን የሰው ሕይወት አልፏል የተባለውን አስተባብለዋል። ችግሩ ጋምቦ በመባል ከሚታወቅ ቦታ ወደ ሞያሌ ከተማ መጣ ያሉት አቶ ቦሩ በተለይ በሞያሌ ከተማ 01ና 02 ቀበሌዎች በስፋት ታይቶ እንደነበረ ገልጸዋል። በአሁኑ ወቅትም በቁጥጥር ስር ውሏል ብለው ሲናገሩ፣ ነዋሪዎች ግን አሁንም ይህ በሽታ ሰዎችን በማስቸገር ላይ ናቸው ይላሉ። በዚሁ ዜና ላይ ወደኋላ ዘገባ ይኖረናል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽንና የህፃናት መርጃ ድርጅት ከጦርነትና ከክትትል ሸሽተው የሚሰደዱ ልጆችና ቤተሰቦችን ለመርዳት ሀያ ማዕከሎችን እያቋቋሙ መሆናቸው ተገለጸ። የአሜሪካ ድምፅ ራዲዮ ዘጋቢ ሊዛ ሽላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር አዳነች ፍሳዬ ይዛ አቅርባለች። ልጆችና ቤተሰቦች ግሪስ እንደገቡ መሴዶኒያን፣ ሰርቢያን፣ ክሮሽያንና ስሎቬኒያን በሚያካትተው የባልካን የስደት መስመር በሚጓዙበት ወቅት ብዙ አደጋ ስለሚገጥማቸው በሚመሰረቱት ማዕከሎች ደህንነታቸው እንዲጠበቅ ነው የታቀደው። ማዕከሎቹ ልጆች የሚጫወቱባቸው ቦታዎች አሏቸው። ቤተሰቦቻቸው ደግሞ አስፈላጊ የሆኑ አገልግሎቶች፣ ደህንነትና ምክር የሚያገኙባቸው ማዕከሎች ይሆናሉ። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ረዳት ከፍተኛ ኮሚሽነር ቮልከር ቱርክ ስደተኛ ቤተሰቦች በተለይም ልጆች ለብዙ ችግር የተጋለጡ ናቸው ብለዋል። ብዙዎቹ ልጆች ብቻቸውን ናቸው። አንዳንዶቹ ደግሞ ከቤተሰቦቻቸው ይነጠላሉ። ልጆቹ ታዲያ ይታመማሉ፣ ለስቃይ፣ ለህገወጥ የሰዎች ዝውውር፣ ለግጭትና ለወሲብ አገልግሎት አደጋ ይጋለጣሉ ሲሉ ቮልከር ቱርክ አስገንዝበዋል። ከሁለት ሳምንታት በፊት ወደ ግሪስና መሴዶኒያ ድንበር ተጉዘው ባስተዋሉት መሰረት በስደተኛ ልጆች ላይ የሚንጸባረቀውን የፍርሃት ስሜት እንደተገነዘቡ ምክትል ከፍተኛ ኮሚሽነሩ ገልጸዋል። You immediately are confronted with children who wander about. It's sometimes cold and, and dark. ልጆች ብቻቸውን በብርድና በጭለማ ሲንከራተቱ ታያለ። እነዚህ ልጆች ቤተሰቦቻቸው ጉዞ ላይ ጠፉባቸው ናቸው። አውቶቡሶች ላይ ሲጭኗቸው ከቤተሰብ ጋር የመለያየት ሁኔታ ይፈጥራል። በጨለማ በማያውቁት ቦታ ላይ ሲንከራተቱ ይጨንቃ። ከስደተኞቹ ማዕከሎች የመጀመሪያዎቹ መስራት የጀመሩት ከሁለት ሳምንታት በፊት ሲሆን በየዕለቱ አርባና አምሳ የሚሆኑት ጠፍቶባቸው ከነበሩት ወላጆቻቸው ጋር እየተገናኙ ናቸው። ሀያዎቹ መጠለያ ሰፈሮች በቀጣዮቹ ሶስት ወራት ውስጥ አገልግሎት ላይ ይውላሉ ብለዋል ቮልከር ቱርክ። በአሁኑ ወቅት በቱርክ በኩል በባህር ወደ ግሪስ ከሚሰደዱ ሰዎች መካከል ወደ 60 ከመቶ የሚጠጉት ሴቶችና ልጆች እንደሆኑ፣ ባለፈው መስከረም ወር ግን ሴቶችና ልጆች 27 ከመቶ ብቻ እንደነበሩ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጠቁሟል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የአፍሪካ ህብረት ልኡካን ቡድን በቡሩንዲው ግጭት የሚሳተፉ ወገኖችን ወደ ሰላማዊ ድርድር ለመግፋት በያዘው ጥረት ዛሬም የቡጁምቡራ ጉብኝቱን ቀጥሏል። በደቡብ አፍሪካው ፕሬዚደንት ጄኮብ ዙማ የሚመራው የህብረቱ ልኡካን ቡድን ከመንግስት ከተቃዋሚና፣ ከሲቪል ማህበረሰብ መሪዎች ጋር ይገናኛል ተብሎ ይጠበቃል። የአፍሪካ ህብረት ልኡካን ቡድን በቡሩንዲ ጉብኝት የሚያደርገው የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ለአስር ወራት የዘለቀውን የሀገሪቱን ግጭት ለማብቃት የዓለም አቀፉ ማህበረሰብ ጥረት አካል የሆነውን ጉብኝት በዚህ ሳምንት መጀመሪያ ላይ ማድረጋቸውን ተከትሎ ነው። ባለም አቀፉ የቀውስ አስወጋጅ ቡድን የማዕከላዊ አፍሪካ ፕሮጄክት ዳይሬክተር ሪቻርድ ሞሲፍ ሲናገሩ የአፍሪካ ህብረት ልኡካን ቡድን ለሁለቱም ማለት ለፕሬዚደንት ፒየር ኩሩንዚዛ ና ለቡሩንዲ ታጣቂ ተቃዋሚ መሪዎች ጠንካራ መልእክት እንዲያስተላልፍ ድርጅታቸው መጠየቁን አስረድተዋል። የልኡካኑ ቡድን ከሚያስተላልፋቸው መልእክቶች መካከልም ከቡሩንዲ ውጭ ድርድር ማካሄድና በግጭቱ የሚፈጸሙ ግድያዎች እንዲቆም የሚጠይቁ ይገኙባቸዋል። ቀደም ሲል በዩጋንዳው ፕሬዚደንት ዮዌሪ ሙሴቬኒ የተሞከረው የቡሩንዲ የሰላም ንግግር ውጤት ሳያስገኝ መቅረቱ ይታወቃል። የዩናይት ስቴትስና ናይጄሪያ የአሜሪካ ወታደራዊ አማካሪዎች በናይጄሪያ ቦርኖ ክፍለ ግዛት ሊመደቡ በሚችሉበት ሁኔታ ላይ እየተነጋገሩ ናቸው። አንድ የዩናይት ስቴትስ ባለስልጣን ለባልደረባችን ጄፍ ሰልድን እንደተናገሩት ንግግሮቹ እየተካሄዱ ነው፣ ከውሳኔ ላይ ግን አልተደረሰም። ዘኒውዮርክ ታይምስ ጋዜጣ ዛሬ ሲዘግብ የአሜሪካውያኑ ምደባ ሀሳብ የቀረበው በአፍሪቃ የዩናይት ስቴትስ ልዩ ጦር አዛዥ በሆኑት ከፍተኛ ወታደራዊ መኮንን በብሪጋዲየር ጀኔራል ዶናልድ በዱክ መሆኑ ተጠቅሷል። በርካታ ቁጥር የሚኖራቸው አሜሪካውያኑ ወታደራዊ አማካሪዎች በቦርኖ ክፍለ ግዛት ዋና ከተማ በማዲጉሪ የሚመደቡት የናይጄሪያ ጦር ሰራዊት ጸረ ሽብር ውጊያ ስልቱን በተሻለ መንገድ እንዲነድፍ ለመርዳት ነው ሲል ጋዜጣው ጨምሮ አትቷል። ዩናይትድ ስቴትስ በአሁኑ ወቅት የቦኮ ሀራምን እንቅስቃሴ የሚከታተሉና ና በሰው አልባ አውሮፕላኖች ስምሪት ላይ የተሰማሩ ሁለት መቶ ሃምሳ ወታደሮች ካሜሩን ውስጥ እንዳላት ይታወቃል። በሶሪያ የተኩስ አቁም ስምምነት ይጀመራል ተብሎ በሚጠበቅበት በአሁኑ ወቅት የሩሲያ ጦር አውሮፕላኖች ክሬምሊን የአሸባሪ ድርጅቶች ሲል የጠራቸውን የሽምቅ ተዋጊዎች ጠንካራ ይዞታዎች በቦምብ መደብደባቸውን ቀጥለዋል። የተኩስ አቁም ስምምነቱን የሸመገሉት ሩሲያና ዩናይትድ ስቴትስ ናቸው። የሩሲያው ፕሬዚደንት ቭላዲሚር ፑቲን ዛሬ ለጋዜጠኞች እንደተናገሩት ሩሲያ በሶሪያ የሚገኙ የእስላማዊ መንግስቱንና ከአልቃይዳ ጋር ግንኙነት ያለውን የአልኑስራ ግንባር አሸባሪ ቡድኖች በቦምብ የመደብደብ ዘመቻዋን የመቀጠል እቅድ አላት። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሶሪያ የተኩስ አቁም ስምምነቱ ዛሬ በአገሪቱ አቆጣጠር ከእኩለ ሌሊት ጀምሮ ተግባራዊ እንደሚሆን እየተጠበቀ ባለበት ሁኔታ ሲናገሩ የሶሪያና ኢራቅን ጦርነት ማብቃት የእስላማዊ መንግሥት ነኝ በሚለው የአሸባሪዎች መረብ ላይ ድል ለመጎናጸፍ የሚያስችል አይነተኛ መሳሪያ ነው ብለዋል። ፕሬዚደንት ኦባማ ትላንት መንግስታቸው ከፍተኛ ባለሥልጣናት ጋር ተገናኝተው ከተወያዩ በኋላ የተኩስ አቁሙ በሶሪያ ዘላቂ ሰላም ለማምጣት የሚያስችል ሁኔታን የመፍጠር አቅም ይኖረዋል ሲሉ በተጨማሪ አስረድተዋል። ተቀናቃኝ ወገኖች ተኩስ ለማቆም የደረሱበትን ውሳኔ ሰላማዊ ድርድሩን በሐቀኝነት ያካሄዱ እንደው የሚፈትሽበት ይሆናል። ከዚህ ቀደም ቬና ላይ የተደረሰው ስምምነት ግልጽ ነው። ይበልጥ ሁሉንም ወገን አሳታፊ የሚሆን በሕዝብ የተወከለ መንግስት ለመመስረት የሚያስችል የሽግግር ሂደት ነው። ነፃ ምርጫ ማካሄድን ተከትሎ አዲስ ህገ መንግስት ይረቀቃል። በድጋሚ መግለጽ እፈልጋለሁ። ይሄ እኔ ያዋጣል ብዬ ያመንኩበት የሶሪያ መጻይ ሁኔታ የተመለከተ የሽግግር ሂደት ባሻገር አልአሳድን አይጠቀልልም። የሚጠበቀው የተኩስ አቁም በሀገሪቱ የፖለቲካ ሽግግርና መረጋጋት ሊያመጣ ይችላል። የእስላማዊ መንግሥት ነ አሸባሪ ቡድን ስጋት ይቀንሳል ተብሎ በዩናይትድ ስቴትስና በዓለም አቀፍ የሶሪያ ድጋፍ ሰጪ ቡድኖች ይታገዛል። በመጨረሻም የዚምባብዌ ፕሬዚደንት ሮበርት ሙጋቤ ዘጠና ሁለተኛ ዓመት ልደታቸውን ነገ ቅዳሜ ያከብራሉ። ሥልጣን መልቀቃቸውን በተመለከተ ግን አንዲት እንኳ ፍንጭ አይታይም። ያም ሆኖ በእርሳቸውና በሀገሪቱ መጻዒ ሁኔታ ላይ ገዢው ዛኑ ፒኤፍ ፓርቲ የተከፈለ ይመስላል። ሙጋቤ ሁለቱ ለሥልጣን አቆብቁበው ፓርቲው ውስጥ እየተፋጩ ናቸው ሲሉ በስም የጠቀሷቸው ላኮስቴ የተባለው በምክትል ፕሬዚደንቱ በኤመርሰን ማንጋዋ የሚመራው እና በባለቤታቸው በቀዳማዊት እመቤት ግሬስ የሚመራው ጂ ፎርቲ አንጃ ናቸው። በተጠቀሱት ግለሰቦች ላይ እስካሁን የተወሰደ እርምጃ ግን የለም። ለሰዓቱ ያለን ዜና በዚሁ ይጠቃለላል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌነን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት እንቀጥላለን። አድማጮች አሁን ወደ ዕለቱ አብይ ርዕስ የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ በትላንትና ሁለት አዲስ አበባ ላይ ለውጭ አገር ጋዜጠኞች በሰጡት ጋዜጣዊ መግለጫ የተለያዩ ወገኖችን ከሰዋል። በጠቅላይ ሚኒስትሩ ንግግር ከተወነጀሉ ውስጥ የተወሰኑትንም ይዘናል። አቶ ጥሩነህ ገምታ የኦሮሞ ፌዴራሊስት ኮንግሬስ የስራ አስፈጻሚ ኮሚቴ አባል በትላንትናው ዕለት የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ አዲስ አበባ ላይ ለውጭ ጋዜጠኞች በሰጡት ጋዜጣዊ መግለጫ በአንዳንድ የኢትዮጵያ ክፍሎች ደረሱ ባሏቸው ሁከትንና የኃይል ድርጊቶችን በመፈጸምም የተለያዩ ወገኖችን በከሰሱበት በዚህ ንግግራቸው የኦሮሞ ፌዴራሊስት ኮንግሬስ በአሸባሪነት ከተፈረጁ ቡድኖች ጋር ሲሰሩ የነበሩ ግለሰቦች ሰርገው ገብተውበታል ሲሉም ወንጅለዋል። ይበልጥ ግልጽ ለመሆን ለምሳሌ የኦሮሞ ፌዴራሊስት ኮንግረስን እንውሰድ። ድርጅቱ ቀደም ሲል በአሸባሪነት ከተፈረጁ ኃይሎች ጋር ሲሰሩ የቆዩ ሰዎች ሰርገው የገቡበት ነው። እናም በአንዳንድ በአመራር ውስጥ በሚገኙ ሰዎች የህጋዊና ህገወጥነት ዘዴዎች የመጠቀም ዝንባሌ ነበር። ለምሳሌ በምዕራብና በደቡብ ምዕራብ ሸዋ በተከናወኑ የተቃውሞ ሰልፎች ላይ ሁከትንና የኃይል ድርጊትን በመለኮስ የኦፌኮ ከፍተኛ አመራር አባላት ተሳትፈዋል። አቶ ጥሩነህ እንደሰሙት የኦፌኮ ከፍተኛ አመራር አባላት ተሳትፈዋል ያሉበትን በአሸባሪነት ከተፈረጁ ቡድኖች ጋርም የሚሰሩ ግለሰቦች ሰርገው ገብተውባቸዋል ይላሉ። ምን መልስ ይሰጣሉ ለዚህ? በእውነቱ ኦፌኮ የተደራጀውና እየሰራ ያለው በሰላማዊ አግባብ ተደራጅቶ ከኢትዮጵያ ብሔራዊ የምርጫ ቦርድ ጽሕፈት ቤት ሰርቲፊኬት ተቀብሎ በሰላማዊ መንገድ እየታገለ ሕዝቡን ለስልጣን ለማብቃት የሚታገል ፓርቲ ነው እንጂ ከማንኛውም አሸባሪ ድርጅት ጋር ግንኙነት የለው። እንዲሁም ደግሞ አባሎቻችን ከፍተኛ አመራር አባል የሚባል አንድም ሰው በምዕራብ ሸዋም ሆነ በምዕራብ አርሲ አካባቢ እሳቸው እንደተናገሩት አንድም በአሸባሪነት ወንጀል እዛ አካባቢ የተጠረጠረ እኛ የምናውቀው ሰው የለም። እውነቱን ነገር ለመናገር እኛ በሰላማዊ መንገድ ተደራጅተን እየታገን ነው። እስካሁን ድረስ ሁለት ነገሮችን እንቃወማለን። አንደኛ፣ ጸረ ዲሞክራሲያዊነት ወይም አምባገንነትን እንቃወማለን። ሁለተኛ ደግሞ በሽብር ሁኔታ አንድም የሕዝብ ንብረትም ሆነ የሕዝብ ህይወት እንድጠፋ አንፈልግም። ስለዚህ የእኛ ፓርቲ ከአሸባሪነት ወገን ውስጥ የለበትም። ይልቅስ ሀቀኛ ተቃዋሚ ፓርቲ እንደ ኦፌኮ የኦሮሞ ፌዴራላዊ ኮንግሬስ የመሳሰሉትን ከሰላማዊ ትግል አካባቢ ለማራቅ ወይም ለማግለል ህዝባዊ ዓላማችንን በትክክል የተረዱ ሀይሎች ነገር ግን ለዲሞክራሲ ተገዢ ያልሆኑ ሀይሎች የሚለጥፉብን መጠሪያ እንጂ እውነቱን ነገር ለመናገር አንዳችም የኦሮሞ ፌዴራላዊ ኮንግረስ እስካሁን ድረስ ባለው ሁኔታ ከዚህ አሸባሪነት ከሚባለው ጋር ግንኙነት የለውም። እንደውም የአመራር አባሎቻችን ያለምንም ሁኔታ ያለምንም ነገር በአሸባሪነት ይታሰራሉ። እንግዲህ እኛ የምንረዳው በሀቀኝነታቸው ስለታመነባቸው ህዝቡን ስለሚያምንብን ይሄ ስም ለጠፍት ብን እንጂ ያ ያሰማነው ድምፅ አሁንም ደግመን የምናሰማው ነገር ቢኖር ህዝብ ለሚያቀርበው ሰላማዊና ህዝባዊ ጥያቄ ህጋዊ አግባብ ያለው መልስ እንድሰጥ ያለንን ፍላጎት ከማንጸባረቅ ውጪ ከአሸባሪነት ጋር አንዳች ግንኙነት የለንም። ይህንን እናረጋግጥላቸዋለን። የኮሚኒኬሽን ጽህፈት ቤት ሚኒስትሩ አቶ ጌታቸው ረዳ በትላንቱ ንግግራቸው የኦሮሞ ነጻነት ግንባርንና ግንቦት ሰባትን እንዲሁም የኤርትራን መንግስት አስመልክቶም ይህን ብለው ነበር። ይህን ልዩ ሁኔታ በተመለከተ የኤርትራ መንግስት በአስመራ ተቆርጠው ከቀሩት የኦሮሞ ነጻነት ግንባር አባላት ጋር ብቻ ሳይሆን ግንቦት ሰባትን ከመሰሉ ኃይሎች ጋርም ይሰራል። ምንም አይነት ብጥብጥ ለመፍጠር የሚችሉትን ሁሉ ወደ ኢትዮጵያ ለማስረግ ይፈልጋሉ። አንዳንድ ጊዜ በሱዳን ሌላ ጊዜ ደግሞ በሌሎች አጎራባች አገሮች በኩል ያሰርጓቸዋል። በእርግጥ በምዕራብ አርሲ የተፈጠረውን ሁከት ከለኮሱት መካከል የአንዳንዶቹ ምንጭ አስመራ ለመሆኑ ተጨባጭ ማስረጃ አለን። ቶሌራ አደባ እባላለሁ። የኦሮሞ ነጻነት ግንባር ቃል አቀባይ ነኝ። በትላንትና ዕለት የወያኔ መንግስት በኦሮሚያ ውስጥ እየተካሄደ ያለውን ህዝባዊ አመፅ በተመለከተ በአቶ ጌታቸው ረዳ የተሰጠ መግለጫ እንዳለ ሰምቻለሁ። የተሰጠው መግለጫ ያለውን የህዝቡን አመፅ ሌላ አቅጣጫ ለማስያዝ የተደረገ ሙከራ ነው እንጂ ምንም የሆነ እውነታና ተጨባጭ እንትን የለውም። ለነገሩ እስካሁን ለምን እንደዘገዩ አላውቅም። ምክንያቱም ከበፊት ጀምሮ የሚታወቅ ነው፣ በሀገር ውስጥ የሆነ እንቅስቃሴ በሚደረግበት ጊዜ የማንኛውም እንቅስቃሴ ከሻዕቢያ እና ከሌሎች መንግስታት ጋር ማያያዙ የተለመደ ስለሆነ ነው። ነገር ግን በአጠቃላይ የዚህ ድምዳሜ ከመድረሳቸው በፊት በመጀመሪያ ደረጃ ህዝቡ ህጋዊ ጥያቄ በሰላማዊ መንገድ አንስቶ ጥያቄውን በሚያቀርብበት ጊዜ ከወያኔ መንግስት ባለስልጣናት የተሰጠው መልስ ወደዳችሁም ጠላችሁም ያሰብነውን ተግባራዊ እናደርጋለን የሚል የእብሪት መልስ ነበር። በዚህ ማስፈራሪያ ዛቻ፣ ህዝቡ ትግሉን በመቀጠሉ ይህ አላዋጣም በማለት የጠየቃችሁት ጥያቄ ህጋዊ ጥያቄ ነው፣ የመልካም አስተዳደር እጦት መሆኑን ተገንዝበናል ብለው ጥያቄውን እንፈታላችኋለን በማለት የገቡት ቃል ውሸት መሆኑን ህዝቡ ተረድቶ ጥያቄውን ቀጠለ፣ ትግሉን አፋፋመ። በዚህም መንገድ ለማቆም ባለመቻላቸው ጥያቄ የህዝቡን ጥያቄ ለመመለስም ፍላጎት ስላልነበራቸው አሁን የህዝቡን ጥያቄ ከሌላ መንግስት ጋርና ከኦኤልኤፍ ጋር ለማያያዝ እየሞከሩ ናቸው። እንግዲህ በእኛ በኩል በኦሮሞ ነጻነት ግንባር በኩል የኦሮሞ ህዝብ ይህንን እንቅስቃሴ የጀመረው ስርዓቱ ያደረሰበት በደል የሚያደርስበት በደል ከአቅሙ በላይ ከሚሸከመው በላይ ስለሆነ ነው። በመሆኑም እንግዲህ ያለው መፍትሄ ኦነግም መወንጀል ወይንም ደግሞ የሻዕቢያ ተላላኪዎች ናቸው ብለው ያልተጨበጠ ነገርና ውሸት ከማለት ትክክለኛው መፍትሄ መሻት ትክክለኛ አቅጣጫ ይመስለኛል። ይህ ትግል ብሶት የወለደው ነው። በዚህ ብሶት ውስጥ ደግሞ የኦሮሞ ነጻነት ግንባር ህዝቡ ትግሉን እንዲቀጥል በበኩሉ የሚቻለውን ሁሉ ያደርጋል። ለዚህም ሲያስተምር፣ ሲያነቃ፣ ሲያደራጅ ነበር። ይሄ ግልጽ ነው። ወንጀል ሊሆን አይችልም። ስልጣን ላይ በመቆየታቸው የነበረውን ሁኔታ የዘነጉት ይመስላሉ እንጂ ለህወሀት ወይም ለወያኔ መንግስት ትግልን የትጥቅ ትግልን ህጋዊ አድርጎ የኦነግን የሚከለክል ህግ የለም። መፍትሄው ጠመንጃ አይደለም። ህዝብን መግደል፣ ማሰር፣ መደብደብ፣ ማዋረድ አይደለም። ቆም ብሎ የህዝቡን ጥያቄ መስማት፣ በህጋዊ መንገድ ያቀረበውን ጥያቄ፣ በሰላማዊ መንገድ ያቀረበውን ጥያቄ ሰላማዊ መልስ መስጠት ነው። ይህ ነው በእኛ በኩል ያለው በኮሚኒኬሽን ጽህፈት ቤት ሚኒስትሩ አቶ ጌታቸው ንግግር የተነሳው የአርበኞች ግንቦት ሰባት የውጭ ግንኙነት ኃላፊና የምክር ቤት አባል አቶ ነአምን ዘለቀ ይሄ እንግዲህ የተለመደው የወያኔዎች ባህሪ ነው። ጌታቸው ረዳም ያንኑ የሚያጠናክር ስቴትመንት ነው የሰጠው፣ ተከታትለነዋል። የራሳቸውን ወንጀል መንግስታዊ ሽብር በህዝብ ላይ የሚያደርሱትን ጥቃት ይህ ነው የማይባል ከፋሽስት ጣሊያን ያልተናነሰ ጭፍጨፋ ዛሬ በኦሮሞ ህዝብ ላይ በወጣቶች፣ በሴቶች፣ በህጻናት ልጆች፣ በእርጉዞች ላይ ሁሉ ጭፍጨፋ እያካሄዱ ይሄንን ጭፍጨፋቸውን ለመሸፈን እና የህዝብን ትኩረት አቅጣጫ ለማስለወጥ የሚያደርጉት መፍጨርጨር እንጂ ኦሮሞ ውስጥ የተነሳው በኦሮሞ አካባቢዎች የተነሳው የመብት፣ የነጻነት፣ የፍትህ ጥያቄ ነው። ይሄንን ለማፈን በሚያደርጉት በአጋዚ በሚባለው ፋሽስታ ጨፍጫፊ ቡድ ናቸው። በብዙ መቶ የሚቆጠሩ ዜጎቻችን ተገለዋል። ብዙ ሺህ ዜጎች ታስረዋል። ይሄንን ለመሸፈን የሚያደርጉት መፍጨርጨር ነው። ይህም ተብሎ ግን አርበኞች ግንቦት ሰባት ሙሉ በሙሉ በሙሉ ሀይሉ በሙሉ አቅሙ ይህንን ስርአት ለማስወገድ ከኦሮሞ ህዝባችን ጋር ሆኖ ይታገለዋል። ወንጀለኞቹ ጌታቸው ረዳና መሰሎቹ በሙሉ ለፍርድ የሚቀርቡበት ጊዜ ሩቅ አይሆንም። የኤርትራ መንግስት ባለስልጣናት ለማግኘት ያደረግነው ሙከራ እስካሁን አልተሳካም። ካሁን ቀደም ግን ከዚህ በፊት የኤርትራ መንግስት የተሰጠውን ምላሽ በአጭሩ ላሰማ። ካሁን በፊት እንደሚያደርጉት ሁሉ ሀገር ውስጥ ህዝባዊ ማዕበሉ ሲበረታባቸው የሚወረውሩት የተለመደ ባህሪያቸው ነው በማለት ውድቅ ሲያደርገው ቆይተዋል። አራተኛ ወሩን የያዘው በኦሮሚያ የተለያዩ የዞን ከተሞች እየተካሄደ ያለው የተቃውሞ ተቃውሞ የቀጠለ ሲሆን በያቤሎ በአሬሮ በሂድሎላ በጉጂ ዞን ሻኪሶ ከተሞች የተደረጉ ሰልፎች አብዛኞቹ ሕገወጥ ናቸው፣ በአንዳንዶቹ ቦታዎች ደግሞ ከሕዝቡ ጋር እየተነጋገርን ነው ሲሉ የወረዳና የዞኑ ባለሥልጣናት ለአፋን ኦሮሞ ዝግጅት ክፍላችን ገልጸዋል። በሌላ በኩል ደግሞ የሲዳማ ርነት ንቅናቄ አባሎቹ ከየሚሰሩበት እየተወሰዱ መታሰራቸውንና አሁን የት እንዳሉ እንደማያውቁ የፓርቲው ሊቀመንበር ዶክተር ሚሊዮን ቱማቶ ተናግረዋል። የዘገባዎቹን ዝርዝር ጽዮን ግርማ ይዛለች። በቦረና ዞን በያቤሎ በአሬሮ በሂድሎላና በጉጂ ዞን ሻኪሶ ከተማ ትናንትና ከትናንት በስቲያ የተቃውሞ ሰልፍ መደረጉን ምንጮች ከስፍራው ገልጸዋል። የኦሮሚያ የመሬት ባለቤትነት መብት ይረጋገጥ፣ ይህ መንግስት አይወክለንም፣ የታሰሩ ይፈቱ፣ ስለተገደሉት ካሳ ይከፈል፣ የሚሉና ሌሎች መፈክሮችን በማሰማት ተቃውሟቸውን ሲያቀርቡ እንደነበር በሰልፉ ላይ የነበሩ ተሳታፊዎች ለአሜሪካ ድምጽ ተናግረዋል። በሚዮ ወረዳ ሂሉ ሎላ ከተማ በተደረገው ሰልፍ ላይ የአጋዚ ወታደር እንባ አስመጪ ጢስና ጥይት በመተኮስ ሰልፉ እንዲበተን ካደረጉ በኋላ በርካታ ሰዎችን ማሰራቸውን የአይን እማኝ ነኝ ያለና ስሙን እንዲጠቀስ ያልፈለገ አስተያየት ሰጪ ተናግሯል። ከትናንት በስቲያ ጠዋት ከሁለት ሰዓት ጀምሮ ከፍተኛ የሕዝብ እንቅስቃሴ ነበር። ተማሪዎቹና ነዋሪውም ናቸው የወጡት። በቦታው የነበሩት የአጋዚ ወታደሮች በርካታ ሰዎችን ደብድበው አስረዋል። ከዩኒቨርሲቲ ለእረፍት የመጡ ሰዎችም ታስረዋል። ይህ ነዋሪ በአይኑ ግምት ከአስር እስከ አስራ አምስት ሰው እንደታሰሩ ተናግሯል። በሰልፈኞቹ ላይ የእንባ አምጪ ጤስና ጥይት መተኮሱን በርካቶች መደብደባቸውንና መታሰራቸውን በመጥቀስ ጥያቄ የቀረበላቸው የወረዳው አስተዳዳሪ አቶ ጀንበሩ አበራ ሲመልሱ ሰላማዊ ሰልፍ የሚባለው ህገ መንግስታዊ ስርዓት ሲሟላ ነው። ይሄ ግን ረብሻ ነው። በዚህ ወረዳ ትናንት በግለሰቦች ቤት ላይ ድንጋይ ሲወረውሩ ነበር፣ ሌላም አድርገዋል። ረብሻ ሲነሳ ግን የጸጥታ ኃይሉ ሰላም የማስከበር ኃላፊነት አለበት። የታሰሩም ሊኖሩ ይችላሉ። በተጨማሪም የያቤሎ ከተማ ነዋሪዎችና ተማሪዎች ከትናንት በስቲያ የተቃውሞ ሰልፍ በማካሄድ የኦሮሞ የመሬት ባለቤትነት መብት ይረጋገጥ፣ ለሞቱት ካሳ ይከፈል፣ የታሰሩት ይፈቱ የሚሉ መፈክሮችን ይዘው ተቃውሞ ሲያሰሙ በርካታ ሰዎች መታሰራቸውንና መደብደባቸውን ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል አስተያየት የሰጡ ሰዎች ተናግረዋል። ይህንኑ በተመለከተ የዞኑ የኦህዲድ ባለስልጣናት አንዱ የሆኑት አቶ ጉዮ ጋልጋሎ ሲመልሱ ኢዲሎላ አሬሮያበሎ መቶቱሙራሴ ኢዲሎላ አሬሮ እና ያቤሎ የተወሰኑት ተማሪዎችና ሰልፍ ለመውጣት አስበው ነበር። ከህዝቡ ጋር በተደረገው ስብሰባ ግን የያቤሎ ተማሪዎች የውሃና የመብራት ጥያቄ ተመልሶላቸዋል። የመማር ማስተማር ሂደቱም ቀጥሏል። በተያያዘም በጉጂ ዞን ሻኪሶ ከተማ ተማሪዎች ሰልፍ ለመውጣት ሲጠይቁ ፍቃድ ባለማግኘታቸው ተቃውሟቸውን ይዘው አደባባይ መውጣታቸውንና በታጠቁ የመከላከያ ሰራዊት አባላት ድብደባ ደርሶባቸው እንደተበተኑ በሻኪሶ ከተማ ነዋሪ የሆነ አስተያየት ሰጪ ገልጾልናል። አድማ በታኞችና የፌዴራል ፖሊስ ኃይል አባላት መጥተው ተማሪዎችን ሲደበድቡ ነበር። በርካታ ተማሪዎች ደብድበውና ሰባብረው ወደ እስር ቤት ወሰዱ። እስካሁን አስራ ዘጠኝ ሰዎች እስር ቤት ይገኛሉ። ይህንኑ በተመለከተ አስተያየት እንዲሰጡ የተጠየቁት የሻኪሶ ከተማ አስተዳደር አቶ ወዴሳ ዋቆ ሮ አማካና ማክ ናኖ ናክ በአሁኑ ወቅት በተለያየ አቅጣጫ እየተገነዘብን ያለ ነው። በክልሉ እየተካሄደ ያለው ችግር መፍጠር፣ የተለያዩ አካላትን መልእክቶች ማስተላለፍ፣ በሰው ህይወትና በንብረት ላይ ጉዳት ማድረስ ስለሆነ ሰልፉን አልፈቀድንም። የአፋን ኦሮሞ ቋንቋ ዝግጅት ክፍል ያነጋገራቸው አብዛኞቹ አስተያየት ሰጪዎች በበኩላቸው ሰልፈኞቹ ጥያቄያቸውን ይዘው ወደ አደባባይ የወጡት ምላሽ ለማግኘት እንደሆነ ይገልጻሉ። በሌላ በኩል የሲዳማ አርነት ንቅናቄ ሊቀመንበር ዶክተር ሚሊዮን ቱማቶ በማይታወቅ ምክንያት አባላቶቻቸው እንደታሰሩባቸውና የት እንደደረሱ እንደማያውቁ ተናግረዋል። ዶክተር ሚሊዮንን ማምሻውን አግኝቼ አነጋግሬያቸው ነበር። ዶክተር ሚሊዮን ቱማቶ በጣም እናመሰግናለን። የሲዳማ አርነት ንቅናቄ ወይም ሲአን ሊቀመንበር ናቸው። አባላቶቻችሁ እንደሚታሰሩባችሁና የደረሱበት እንደማይታወቅ መግለጻችሁን ሰምተናል። ለምንድን ነው አባሎቻችሁ የሚታሰሩት? እኛ እንግዲህ ምንም የምናውቀው ነገር የለም። ግን የሲዳማ አርነት ንቅናቄ ሲአን ህጋዊ በሆነ መንገድ እየተንቀሳቀሰ ህገ መንግስቱ በሚፈቅደው መሰረት እየተንቀሳቀሰ ሰላማዊ ትግል እያደረገ የሚገኝ ድርጅት ነው። ግን ሆኖም በአሁኑ ሰዓት እኛ በማናውቀው ሁኔታ ጉዳዩን በውል ለየት ነው፣ በማናውቀው ሁኔታ የሲአን አመራር አባላት ሌሎች አባላት፣ ደጋፊዎቻችሁ ጭምር ያው እየታሰሩ ነው የሚገኙት። ሌሎቹ ያው የተለያየ በአካባቢ ራሳቸውን ሰውረዋል። ወከዋው እንግልቱ በጣም በከፍተኛ ደረጃ እያየለ በየመጣበት ሁኔታ ነው ያለው። በአሁኑ ሰዓት ማን ማን ታሰሩባችሁ? ማን ማን ጠፉባችሁ? እዚሁ ሲዳማ ውስጥ ነው አዋሳ ደሳለኝ የተያዘው። እንግዲህ ሶዶ ዩኒቨርሲቲ ውስጥ መምህር ናቸው፣ ፕሮፌሰር ናቸው። ሁለተኛ ተሾመ ደበበ፣ በንሳ የሚባል የሲዳማ አንዱ ወረዳ ነው፣ ከዛ ነው የተያዘው። ሹራ ቻቻራ የሚባለው ከአዋሳ ነው የተያዘው። ዳዋሳ ዳከ የሚባለው ከቱላ ቱላ ክፍለ ከተማ አዋሳ ነው የታሰረው። ግሼ አማዶ የሚባለው ከአሮሬሳ ወረዳ ሲዳማ ዞን ነው የታሰሩት። የሆነ እንቅስቃሴ እያደረግን ያለነው ስራዎችን በምንም አይነት ሁኔታ ምንም አይነት ሁከት የተፈጠረበት በምንም አይነት ለሰቀድም በሌለበት ሁኔታ ነው እነዚህ ካሉበት ከሚሰሩበት ቦታ ነው ታፍነው ተገደው ታፍነው የት እንደደረሱ እኛ እስካሁን በማናውቅ ሁኔታ ያለው ሁኔታ ይሄ ነው የሚወስለው። ኦኬ ስለዚህ መታሰራቸውንም አታውቁም ማለት ነው። ታስሯል ያው ቤቶቻቸውን አንዳንዶቹ እንደውም ከነ ባለቤታቸው ታስረው እንደገና ባለቤቶቻቸው የተመለሱበት ሁኔታ ነው ያለው። መታሰራቸውም ቤተሰብም አካባቢ ያውቃል። ካሉበት አካባቢ አዋሳ አካባቢ አስገቧቸው የሆነ ጣቢያ አስገቧቸው በነጋቷ ሲጠየቁ የሉም የተባሉት እና ስንጠየቅም ው አዋሳ ከተማ አስተዳደር፣ ሲዳማ ዞን አስተዳደር፣ የደቡብ ብሔር ብሔረሰቦች እና ሕዝቦች ክልላዊ መንግስት አስተዳደር ጽህፈት ቤት ሁሉ አመልክተን እኛ እናቅም ነው እየተባል ነው። ለዚህ ጥያቄ ምላሽ እንዲሰጡን ማምሻውን የሲዳማ ዞን አስተዳደር ኃላፊ አቶ አክሊሉ አዱላ ጋር የክልል ምክር ቤት ተጠሪ አቶ ታመነ ተሰማና ሌሎች ባለስልጣናት ጋር ስልክ ደውለን ምላሽ ለማግኘት ሙከራ ብናደርግም ስልካቸው ባለመስራቱ ምክንያት ልናካትት አልቻልንም። ወደ ቀጣዩ የመጽሔት ትንታኔ ርዕስ እንለፍ። በእስር ላይ የሚገኙት የተቃዋሚ ፓርቲ መሪዎች አመራር አባላት ለአቃቤ ሕግ በጽሁፍ የቀረበ አስተያየት ከማረሚያ ቤት እንዳይወጣ ታገደ። የፌዴራሉ ይግባኝ ሰሚ ፍርድ ቤት ዛሬ በዋለው ችሎት አስተያየቶቹ ምንም አይነት ለውጥ ሳይደረግባቸው እንዲቀርቡ በማዘዝ ተለዋጭ ቀጠሮ ሰጠ ይላል። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ የወንጀል ችሎት በበኩሉ እነ አቶ ዘላለም ወርቅ አገኘው ባቀረቧቸው ማመልከቻዎች ላይ ለመወሰን ተለዋጭ ቀጠሮ መስጠቱን ጠቅሶ መለስካቸው አምሃ ተከታዩን ዘገባ አድርሶናል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ቀደም ሲል በሰጠው ትዕዛዝ መሰረት በዛሬው ችሎት ይጠበቅ የነበረው አምስቱም መልስ ሰጪዎች ማለትም እና አቶ ሀብታሙ አያሌው፣ ዳንኤል ሽበሺ፣ አብርሃ ደስታ፣ የሸዋስ አሰፋና አብርሃም ሰሎሞን አቃቢ ሕግ ከብሔራዊ መረጃና ድህንነት መስሪያ ቤት ባቀረበባቸው ማስረጃ ላይ አስተያየቶቻቸውን በጽሁፍ ለፍርድ ቤቱ ለማቅረብ ነበረ። ባለፈው ሳምንት ከእስር የተፈቱት የቀድሞ አንድነት አመራር አባል አቶ ሀብታሙ አያሌው በአቃቤ ህግ ማስረጃ ላይ አስተያየታቸውን በስምንት ገጾች አካተው ያቀረቡ ሲሆን ሌላው ከእስር ተፈቺ አቶ አብርሃም ሰለሞን ግን ከእርሳቸው የሚጠበቅ መልስ ስላልነበረ ምንም ጽሁፍ አላቀረቡም። ከቃሊቲ ማረሚያ ቤት የሚመላለሱት የቀድሞ የአንድነት አመራር አባል አቶ ዳንኤል ሽበሺ የአረናው አቶ አብርሃ ደስታ እና የሰማያዊ ፓርቲ አቶ የሸዋስ አሰፋ በጽሁፍ ያዘጋጇቸው የራሳቸው አስተያየት ማቅረብ እንዳልቻሉ ለፍርድ ቤት ገልጸዋል። መልስ ሰጪዎቹ ለፍርድ ቤቱ እንዳስረዱት የማረሚያ ቤቱ አስተዳደር ከአስተያየት ጽሁፎቻችን ኢህአዴግ፣ ሰማያዊ ፓርቲ፣ የደህንነት መስሪያ ቤት እና የመሳሰሉ ስሞች ካልወጡ ወይንም ካልተሰረዙ በስተቀር ጽሁፎቹን እንዳይወጡ በማዘዙ ምክንያት ነው። ፍርድ ቤቱ የመልስ ሰጪዎቹን ማብራሪያ ካዳመጠ በኋላ በቀረቡት አስተያየቶች ማንኛውንም የማስተካከል ስራ ሊሰራ የሚችለው ፍርድ ቤቱ ብቻ እንደሆነ ገልጾ ማረሚያ ቤቱ ይህ ስራ ድርሻው አለመሆኑን ለተወካዩ ገልጾለታል። ስለሆነም የመልስ ሰጪዎቹ አስተያየት ከማረሚያ ቤቱ ምንም አይነት ማስተካከያ ሳይደረግበት እንዲወጣ ትዕዛዝ ሰጥቷል። የካቲት 22 ቀን 208 ዓ ም መልስ ሰጪዎቹ የአስተያየት ጽሑፎቻቸውን ይዘው እንዲቀርቡም ተለዋጅ ቀጠሮ ሰጥቷል። ፍርድ ቤቱ በዚህ ዕለት በችሎት ይፋ እንዳደረገው የመልስ ሰጪዎቹን አስተያየቶችን ከተቀበለ በኋላ ሁለቱን ወገኖች እንደማያከራክር ገልጾ በቀጥታ ውሳኔው እንደሚሰጥ አስታውቋል። አቃቢ ሕግ እነዚህን ፍርድ ቤት በነጻ ያሰናበታቸውን አምስት ሰዎች በእነ ዘላለም ወርቅአገኘሁ ክስ መዝገብ በሽብር ወንጀል ክስ መስርቶባቸው ከአንድ ዓመት ተኩል በላይ በእስር ቤት መቆየታቸው ይታወሳል። በሌላ በኩል ደግሞ ከትናንት በስቲያ በፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት የቀረቡትን ዘላለም ወርቅ አገኘው ዳኛ ባለማሟላቱ ምክንያት በተያያዘ ጉዳይ ላይ ብይን ለመስጠት ሳይችል ቀርቷል። አንደኛው ተከሳሽ አቶ ዘላለም ወርቅ አገኘሁ በዕለቱ ለፍርድ ቤቱ እንዳመለከቱት በምስክርነት እንዲቀርቡላቸው የጠየቁት አቶ አንዳርጋቸው ጽጌ በእስር በኢትዮጵያ ውስጥ እንዳሉ እየታወቀ እና ፍርድ ቤቱም ትዕዛዝ እየሰጠ እስከ ዛሬ እንዳልቀረቡ ገልጸዋል። ስለሆነም በምስክርነት የቆጠሯቸው መቅረብ እንደማይችሉ በማመን ከዚህ በኋላ በምስክርነት እንደማይፈልጓቸውና አቃቤ ሕግ ከሳቸው ጋር በማያያዝ ያቀረበባቸውን የክስ ጭብጥ እንዲሰረዝላቸው ጠይቀዋል። የቀሩት ተከሳሾች ማለትም እና አቶ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉና ተስፋ የተፈሪ ምስክሮቻቸውን አሰምተው ያጠናቀቁ በመሆኑና አንደኛ ተከሳሽ በምስክርነት የቆጠሯቸው አቶ አንዳርጋቸው ጽጌ መቅረብ ስላልቻሉ የእነሱም ውሳኔ መጓተቱ ትክክል እንዳልሆነ አስረድተው አፋጣኝ ፍትህ እንዲሰጣቸው ጠይቀዋል። ፍርድ ቤቱም በዕለቱ ዳኞች አለመሟላታቸውን በማስታወስ በቀረቡት ማመልከቻዎችና እንዲሁም በዚሁ መዝገብ ቀደም ሲል ፍርድ ቤቱ በነጻ ካሰናበታቸው ተከሳሾች መካከል እና አቶ ዳንኤል ሽበሺ አብርሃ ደስታ እና የሸዋሳ ሰፋ ፍርድ ቤትን በመድፈር የተፈረደባቸው ፍርድ እጃቸው ከተያዘበት ጊዜ ጀምሮ ይቆጠር ወይስ ወንጀሉን ከፈጸሙበት ጊዜ ጀምሮ በሚለው ላይ ውሳኔ ለመስጠት የካቲት 5 ቀን 2008 ዓ ም ተለዋጭ ቀጥሮ መስጠቱ ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ሌሎች ዝግጅቶቻችን ከማለፋችን በፊት አሁን የደረሰን ዜና አለ። ምዕራብ አርሲ ውስጥ የካቲት 5 2008 ዓ ም ከአጄ ከተማ ወደ ሻሸመኔ ሙሽሮችን አሳፍሮ ይጓዝ በነበረ መኪና ላይ የቅስቀሳ ዘፈን አሰምታችኋል በሚል የአካባቢው ፖሊስ ተኩስ ከፍቶ አራት ሰዎችን ማቁሰሉን ሙሽሮቹም ተደናግጠው ወደ ጫካ መሸሻቸውንና ከሁለት ቀናት በኋላ መገኘታቸውን ቃላቸውን ለቪዮ የሰጡ የአካባቢው ነዋሪ ተናግረዋል። የአካባቢው ሕብረተሰብ ድርጊቱን በመቃወም በማግስቱ ትልቅ ተቃውሞ አሰምቷል። በጸጥታ ኃይሎችና በነዋሪው መካከል በተፈጠረ ግጭትም የመንግስቱ ኃይል አባላት የነበሩ አምስት ወይም ስድስት ሰዎችን ጨምሮ የብዙ ሰው ሕይወት መጥፋቱንና 11 የሚሆኑ ሲቪሎች መቁሰላቸውን በአይኔ አይቻለሁ ብለዋል። እኚሁ ማኝ ያለን ዜና ይሄ ነው። ሌላ ቀደም ብለን በዜና ዘገባው ያቀረብነው አንድ ዝርዝር ዘገባ ይዘን ቀርበናል። የኢትዮጵያ የድንበር ከተማ የሞያሌ ነዋሪዎች ሰሞኑን በኮሌራ በሽታ እየተቸገሩ መሆናቸውን ለአሜሪካ ድምፅ ተናግረዋል። እንደ ነዋሪዎቹ ይህ ችግር ከተቀሰቀሰበት ጊዜ አንስቶ አንድ አዛውንትና አንድ ህጻን ህይወታቸው ሲያልፍ፣ አንዲት ነፍሰ ጡር እናት ጽንሷ በዚሁ በሽታ ሳቢያ መጨንገፉን ተናግረዋል። የሞያሌ ከተማ ጤና ጣቢያ ኃላፊ አቶ ቦሩ ሁቃ ችግሩ መከሰቱን አምነው ነገር ግን የሰው ህይወት አልፏል የተባለውን አስተባብለዋል። ችግሩ ጋምቡ በመባል ከሚታወቅ ቦታ ወደ ሞያሌ ከተማ መጣ ያሉት አቶ ቦሩ በተለይ በሞያሌ ከተማ ዜሮ አንድ እና ዜሮ ሁለት ቀበሌዎች ችግሩ በስፋት ታይቶ እንደነበርም አመልክተዋል። በአሁኑ ወቅትም በቁጥጥር ስር ውለዋል ብለው ሲናገሩ ነዋሪዎች ግን አሁንም በሽታ ሰዎችን ለአደጋ በማጋለጥ ላይ ነው ይላሉ። ዘገባው እንሆ ወነገናስከቡዙሃንጉዳኒ በሌቱ ሲያቀንቶ ጨንቶ ቆንጆ ኡመን ገሩ ባየ ጭ ይሰይረ ባየ ሚደማኒ ይራኒ የሰማችሁት አንድ ስማቸው እንዳይጠቀስ የጠየቁ የሞያለ ከተማ ነዋሪ የተናገሩትን ነው። ነዋሪው እያሉ ያሉትም ይህ በሽታ ሲከሰት ለሁለተኛ ጊዜ ነው። በሽታው መጀመሪያ የታየው በኬንያ ድንበር ውስጥ ሲሆን የኬንያ መንግስትም፣ ወዲያው በወሰደው እርምጃ በጊዜው በሽታውን ተቆጣጥሮ ነበረ። ነገር ግን በሽታው ወደ ኢትዮጵያ ሞያሌ ተዛምቶ አሁንም ነዋሪዎችን በመጉዳት ላይ ነው። መንግስትም እስካሁን በቂ እርምጃ አልወሰደም በማለት ይናገራሉ። እኚህ የሞያሌ ነዋሪ እንደነገሩን ከሆነ እስካሁን ድረስ በተለይ በኢትዮጵያ ሞያሌ ሁኔታው ከሁለት ሳምንታት በላይ መቆየቱን በአሁኑ ወቅትም ብዙ ሰዎች በሞያሌ በሚገኘው ፉሌሳ ሆስፒታልና በሞያሌ ላይ ጤና ጣቢያ መታከም ላይ መሆናቸውን ይናገራሉ። በዚህ ተከስተዋል በተባለው ኮሌራ በሽታ ምክንያትም ስማቸው እጅ ወጀራ የሚባሉ የሰባ ዓመት አዛውንትና አንድ የአምስት ዓመት ሕፃን ልጅ ህይወታቸው ሲያልፍ አንድ የሰባት ወር ነፍሰ ጡር ሴት ደግሞ ጽንሷ መውረዱን እኚሁ የሞያሌ ነዋሪ ለአሜሪካ ድምፅ ተናግረዋል። ይህ በሽታ የተነሳው ከሞያሌ በቅርብ ርቀት በሚገኘው ጋምቦ በመባል የሚታወቅ ቦታ እንደሆነ የሞያሌ ጤናጣቢያ ኃላፊ የሆኑት አቶ ቦርሁቃ ከአሜሪካ ድምፅ ጋር ባደረጉት የስልክ ቃለ መጠይቅ ተናግረዋል። የበሽታው መንስኤ የንጽህና ጉለት መሆኑን ኃላፊው ይናገራሉ። ይህ ወረርሽኝ በኬንያ ውስጥ ከተከሰተ ከስምንት ወራት በላይ አስቆጥሯል። ጋምቦ አካባቢ የሚሰሩ ሰዎች ላይ ምልክቱን ማየት ጀመርን። ከዚያ ወደ ሞያሌ ራሱ ያመጡት እነርሱ ናቸው። በአሁኑ ወቅት ግን ከቁጥጥር ውጭ ነው የሚባል አጣዳፊ የተቅማጥና የትውከት በሽታ የለም። አቶ ቦሩ ይህን ይበሉ እንጂ አቶ ዘገየ የሚባሉ የሞያሌ ከተማ ነዋሪ እንደሚሉ ግን አሁንም በሽታው የነዋሪዎቹ ጤንነት ላይ አደጋ ጋርጧል። በሽታው አሁንም አለ። በከተማችን በተለይ በዜሮ ሁለት ቀበሌ ውስጥ በቀን ቢያንስ ከ10 እስከ 15 ሰዎች ነው ወደ ሕክምና ጣቢያ የሚሄዱት። ከኔ ጎረቤት ራሱ አንድ ሰው በአምቡላንስ ወደ ጤና ጣቢያ ወስጄ አሁን እዚያ ነው ያለሁት። የሞያሌ ከተማ ነዋሪዎች በዚህ በሽታ ምክንያት የሰው ህይወት ጠፍተዋል በማለት ሲናገሩ የሞያሌ ጤና ጣቢያ ኃላፊው አቶ ቦር ሁቃ ግን ይህንን መረጃ አስተባብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ37 ያመለክታል። ዝግጅቶቻችን እስከ አራት ሰዓት ይቀጥላሉ። አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍለ ነን። አሁን ቀዳሚው ዝግጅት ይቀጥላል። የሕሊና እስረኞች ይፈቱ በሚል ርዕስ የተከፈተ ዘመቻ ትላንት ሐሙስና ከትላንት በስቲያ በፌስቡክና በትዊተር ተካሂዷል። ዘመቻውን ያካሄዱት በአውሮፓ በአሜሪካና በኢትዮጵያ የሚገኙ ወጣቶች ሲሆኑ ሀሳባቸውን በመጻፍና በተለያዩ መንገዶች በማንጸባረቃቸውና በፖለቲካ እንቅስቃሴ ውስጥ በሰላማዊ መንገድ በመሳተፋቸው ብቻ የታሰሩ ኢትዮጵያውያን እንዲፈቱ የሚጠይቅ ነው። ስዊዘርላንድ በሚገኘው ኒውሻትል ዩኒቨርሲቲ ተመራማሪው ዶክተር ተድላ ደስታ ዘመቻውን ካስተባበሩት አንዱ ናቸው። ጽዮን ግርማ አነጋግራቸዋለች። ሀሽታግ አሁን በፌስቡክና በትዊተር እንዲሁም በማህበራዊ ድረገጾች ላይ ማንኛውም ሰው ያነሳው ጉዳይ አትኩሮት እንዲያገኝለት የሚጠይቅበት በማህበራዊ ሚዲያ ላይ እየተለመደ የመጣ አሰራር ነው። ሮብ እና ሐሙስ የካቲት 16ና 17 ወጣት ኢትዮጵያውያን ይህን መንገድ ተጠቅመው በግፍ የታሰሩ ጓደኞቻችን ይፈቱ፣ ሁሉም የህሊና እስረኞች በምርመራና በቀጠሮ ላይ ያሉ እንዲሁም ክስ ተመስርቶባቸው ፍርድ ቤት የሚመላለሱ ያለምንም ቅድመ ሁኔታ ይፈቱ ሲሉ ለመንግስት ጥሪ አቅርበዋል። ከኢትዮጵያ መንግስት ጋር የሚሰሩ አካላትም ጉዳዩን ተረድተው ተጽዕኖ በመፍጠር እስረኞቹን እንዲያስፈቱ ሲጎተጉቱ ውለዋል። በኢትዮጵያ ቆይታው በተለያዩ ሚዲያዎች ላይ ይሰራ ነበር። ደብረሃን በተሰኘው የጡመራ መድረክ ላይ ከጓደኞቹ ጋር በመሆን ይጽፍም ነበር። አሁን ስዊዘርላንድ በሚገኘው ኒው ቻትል ዩኒቨርሲቲ ተመራማሪ ፌሎ ነው። ዶክተር ተድላ ደስታ እርሱና ጓደኛው ዘላለም ወርቅ አገኘው በአንድ የጡመራ መድረክ ላይ ይጽፉ እንደነበር ይናገራል። ስለ ጽሁፎቻቸው ይዘት ሲናገርም ትልቅ ሚዲያ መሆን ምን አይነት አይደለም ዝም ብሎ በቃ የምንውላቸውን ውሏችንን ወየፖለቲካ የሰማናቸው ወይም ደግሞ የተማርናቸው ነገሮች አፍሪካ ውስጥ ባለ ኮንቴክስት ብንጽፈው እንዴት ይሆናል ይሆን የሶሻል ፕሮብሌም ሊገኝ እንዲ እንዲ እና ከዚህ ውጭ ምንም አላማም የለውም ተራ እንደ ብሎግ በቃ ነውና። በሐምሌ ሁለት ሺ ስድስት ግን ባልተገመተ ሁኔታ ጓደኛው ከነ ቤተሰቦቹ ተሰብስቦ መታሰሩን ሲሰማ ጉዳዩ ሌላ ይሆናል በሚል ገምቶ እንደነበርና ከአራት ወራት ቆይታ በኋላ በጋዜጣ ላይ ስለ ክሱ እንዳነበበ ይገልጻል። ተድላ ደስታ የሚባለው የግንቦት ሰባት አመራር ይላል ይሄ ምንም በፖለቲካ ፓርቲ አባልም አይደለም አይደለም። አመራር ከሆነው ጋራ በኢንተርኔት ይገናኙ ነበር። ስማቸውን ቀይረው መንግስት የመገልበጥ ዓላማ ነበራቸው። የግንቦት ሰባት አባል ሆኗል ይላል። ዘላለምን በሶሻል ሚዲያ በመጠቀም ኢትዮጵያ ውስጥ ማህበራዊ ለውጥ እንዴት እንደሚመጣ ተወያይተዋል ይላል እና ገንዘብ ተልኮለትም የአረብ ስፕሪንግ ወይም የአረብ ጸደ የሚባለውን አይነት ነገር ኢትዮጵያ እንዲከሰት ሰዎችን በዚህ ክስ በጣም ነበር የተገረምኩት። እኔና ዘላለም አድርገነው አይደለም አስበነው የማናቀው ነገር በክሱ መጣ። ከዚህ በተጨማሪም ዘላለም የኢንተርኔት ስልጠና ለመውሰድ አመልክቶ የነበረውን መረጃ በመጥቀስ የሽብር ክስ ቀርቦበት እርሱና ጓደኞቹ ፍርድ ቤት በመመላለስ ላይ እንደሚገኙ የሚናገረው ዶክተር ተድላ ዘላለምን ጨምሮ የዮናታን ወልዴ፣ ባህሩ ደጉ በአጠቃላይ ሁሉንም የፖለቲካ እስረኞች መንግስት እንዲፈታ የሚጠይ ጠይቅ ዘመቻ እንደነበረ ይገልጻል። እነዚህ እስረኞች ይላል፣ ከሶስት ቀን በኋላ ስድስት መቶ ቀን ይሞላቸዋል። ሶስቱ እና ያለ ፍትህ ዘላለም ማስተርስ ዲግሪው ሊጨርስ አንድ አመት ሲቀረው ነው ያሰሩት። ስለዚህ ትምህርቱም ኦልሬዲ ቀርቷል ማለት ነው እና ህይወታቸውንም በየቀኑ ጊዜያቸውንም ወጣትነታቸውንም እያጡ ነው ማለት ነው። እየጨረሱ ነው። ስለዚህ እዚህ ላይ ትኩረት አድረገ ነበረ ትዊት እናደረገ ነበረ። ወጣቶቹ በመታሰራቸው ምክንያት ከሚያልፈው የወጣትነት ዘመናቸው ከሚስተጓጎለው ህይወታቸው በተጨማሪም ከተፈቱም በኋላ ስለሚደርስባቸው መከራ የሚናገረው ዶክተር ተድላ በሀሽታግ ዘመቻው የተነሱት ነጥቦችን ሲዘረዝር እነ ዘላለም ይፈቱ፣ ጋዜጠኞች ይፈቱ፣ የህሊና እስረኞች ይፈቱ የሚሉ ጥያቄዎች ናቸው ያሉት እና ያው በአንድ ወገን ብቻ አይደለም ሁሉም ኢትዮጵያ ውስጥ ያለ እንግዲህ ይሄ በዚህ ጉዳይ የተነካ ሁሉ የሚያካትተ ሆኑ ተሳትፈዋል። በጣም ብዙ ሰዎች በዚህ ዘመቻ ስለታሰሩ ሰዎች መረጃ፣ ስለታሰሩበት ሁኔታ፣ ስለደረሰባቸውና እየደረሰባቸው ስለሚገኘው ድብደባና ስራት ከራሳቸው ከእስረኞቹ የወጡ ጽሁፎችን በማተም ግፊት ሲያደርጉ እንደነበር ገልጿል። ትኩረት ብቻ አደለም ያሰሯቸው ሰዎች እንዲፈቷቸው ብዙ ሰው ጥያቄ እያቀረበ እንደሆነ ፒቲሽን እንደማለት ነው። ፊርማ እንደ ማሰባሰብ ማለት ነው እና ልዩነት ይሄ ምንድን ነው? ፊርማው የሚታይ ነው በግልጽ የሚሰበስበውም ሰብሳቢውም፣ አስተባባሪውም ይታያል። ህዝቡ ያየዋል። እነዚህ ትእዛዞቹም በደንብ ያውታል እና ተጽዕኖ መፍጠር ይችላል። ተጽዕኖ ደግሞ ቀጥታ የፖለቲካ ብቻ ሳይሆን ተዘዋዋሪም ተጽዕኖ አለው። መንግስት የታሰሩት ወንጀል ስለሰሩ እንጂ ስለጻፉ አይደለም ማለቱን በመጥቀስ ወንጀል ከሰሩ ለምን ይፈቱ ትላላችሁ በሚል ላቀረብኩለት ጥያቄ ቷቸው የምንለው ወንጀለኞች ስላልሆኑ ወንጀል ስላልሰሩ የትምህርት እድል ለማግኘት በመሞከር ተከሰዋል። ይሄ ጥፋት አይደለም እያለን ነው፣ ስጧቸው። ይህ ዘመቻም እስረኞቹ እስካልተፈቱ ድረስ በየጊዜው እንደሚቀጥል ዶክተር ተድላ ደስታ ገልጿል። ተከታዩም ዘገባ እዚያው አዲስ አበባ ይመልሰናል። ለመጀመሪያ ጊዜ ክትባት ላይ ትኩረት በማድረግ ሰሞኑን በአዲስ አበባ የተካሄደው የአፍሪካ ሚኒስትሮች ጉባኤ በትላንትና ሁለት ተጠናቋል። በአህጉሪቱ ከሚገኙ አምስት ህጻናት አንዱ የክትባት አገልግሎት እንደማያገኝ የተገለጠበት ይህ ጉባኤ ወደፊት የተሻለ መስራት ለመስራትም ቃል የተገባበት ነው ይለናል እስክንድር ፍሬው ከአዲስ አበባ ባጠናቀረው ዘገባ። የኢትዮጵያ ክትባትን ከማዳረስ አንጻር ከአፍሪካ አማካይ ቁጥር በተሻለ ሁኔታ ላይ እንደምትገኝ የጤና ጥበቃ ሚኒስትር ዴታ ጽህፈት ቤት ኃላፊና አማካሪ ዶክተር ታየ ቶሌራ ያስረዱበትን እንሆ ይዘው አቅርበዋል። በኢትዮጵያ ያለው ነባራዊ ሁኔታ ያው ኢትዮጵያ የምዕተ ዓመቱንም የልማት ግቦች የህጻናትን ሞት በመቀነስ በኩል ካሳኩት ጥቂት ሀገሮች አንዷ ናት። እንደምታውቀው ከ1990 እንደ ኤሮፓውያን አቆጣጠር እስከ 2015 እንደ ኤሮፓውያን አቆጣጠር ከሁለት ሶስተኛ በላይ ነው የህጻናትን ሞት መቀነስ የቻለችው ኢትዮጵያ። ና ስንት ነበረ? አሁን ስንት ደረሰ? አዎ፣ አሁን ያለበት ደረጃ ወደ 64 ከ1 ሺህ ህጻናት ይሞታሉ ይችላሉ። አምስተኛ ዓመት ከአምስት አመት በታች ያሉ ህጻናትን ይጨምራል ማለት ነው። ይሄ እንግዲህ በሁለት ሶስተኛ የቀነስንበት ዋናው ምክንያት ኢትዮጵያ ውስጥ ብቻ የሚሰራ የሚተገበር የጤና ኤክስቴንሽን ፕሮግራም አለ። ይሄ የጤና ኤክስቴንሽን ፕሮግራም በተለይም በክትባት ላይ እንዲሁም ሌሎች በእናቶች ና በህጻናት ጤና ዙሪያ ጠንካራ ስራዎችን መስራት ተችሏል በጤና ኤክስቴንሽን ሰራተኞቻችን። በዚህ ምክንያት ነው እንግዲህ ሽፋኑም ከፍተኛ ሁኔታ ላይ ነው ያለው። አሁን ከቅርብ ጊዜ ወዲህ ደግሞ የጤና ልማት ሰራዊት ራሱ ህዝቡ የራሴን ጤና ራሴ መጠበቅ አለብኝ ብሎ ከጤና ኤክስቴንሽን ሰራተኞች ባገኘው ስልጠና አማካይነት የራሱ ጤና ባለቤት ሆኗል ማለት ነው። ስልጠና አግኝቷል። ህጻናት መከተብ እንዳለባቸው ያውቃል። እዛ መንደር ውስጥ ያሉ ህጻናቶች የራሱ ልጅ ብቻ ሳይሆን የመንደሩ ህጻን በሙሉ መከተብ እንዳለበት ህብረተሰቡ ራሱ የተሳተፈበት በመሆኑ ይህንን ውጤት ማስመዝገብ ችለናል ማለት ነው። እንግዲህ አሁን ቁጥር አንጻር ግን ስናየው ለምሳሌ አሁን አጠቃላይ አፍሪካው ተገልጿል። ከአምስት አንዱ ለክትባት አክሰስ የለውም ወይም አቅርቦት የለውም። ኢትዮጵያ አሁን ለምሳሌ ሙሉ የክትባት አገልግሎት ያገኙ ህጻናት ከመቶ ሲታሰብ ሲሰላ ከ85 ፐርሰንት በላይ ነው፣ ከ85 ፐርሰንት በላይ ነው። እንዲሁም ደግሞ የተወሰኑ ክትባቶችን የሚወስዱ ህጻናት ከ9 በላይ የሆኑበት ሁኔታም አለ። አንዳንድ ክልሎችን ከወሰድን ለምሳሌ እነዚህ ትላልቅ ክልሎችን ከወሰድን ደቡብ፣ አማራ፣ ኦሮሚያና ና ትግራይ እንዲሁም ከተሞችን ከወሰድን ከ90 ፐርሰንት በላይ ሽፋን መድረስ ተችሏል። የተወሰኑ ክልሎች ወደኋላ የቀሩበት ሁኔታ ነው ያለው። እነ ሶማሌ እንዲሁ አፋር፣ ጋምቤላና ና ቤንሻንጉል እነዚህም ደግሞ ከሌሎች አገራዊ አቨሬጅ ወይም አማካይ መድረስ አለባቸው የተለየ ትኩረት ተሰጥቶ የተለየ ድጋፍ ተሰጥቶ እየተሰራ ነው። ስለዚህ በአጠቃላይ ሙሉ ክትባት የሚያገኙ ህጻናት በኢትዮጵያ ውስጥ ከ85 ፐርሰንት በላይ ናቸው እና እንዲሁ ከአፍሪካ አማካይ ጋር የሚሰላ የሚታይ ሳይሆን የኢትዮጵያ ጥሩ ነው ከፍ ያለ ነው ማለት ይቻላል። እዚህ ላይ ዶክተር ታዬ ክትባት ስንል አሁን ስንነጋገር ሁለት አይነት አለ። እነኚህ በዘመቻ መልክ ፖሊዮን ለመሳሰሉ ወይም ለማጅራት ገትር የሚሰጡ አሉ። ሌላው ደግሞ መሰረታዊ ክትባቶች በየ የክትባት ስራ የጤና ስርዓት ውስጥ ተካትተው የሚሰጡ አሉ። የትኞቹ ነው የተነጋገርን ያለነው? እኔ በመደበኛ መርሃ ግብር የሚሰጡትን ክትባቶች ነው። ይሄ በዘመቻ የሚሰጠው ክትባት ያው መሰጠት አለበት። እኛ አሁን እንግዲህ ፖሊዮ ኢትዮጵያ ውስጥ ከተገኘው ሁለት ዓመት አካባቢ ያስመዝግበዋል። ያንንም ሙሉ በሙሉ ፖሊዮን ከኢትዮጵያ ለማጥፋት ጫፍ ላይ ደርሰናል ብለን ነው የምናስበው። ተቃርበናል ሲባል ምንድን ነው ግን ተቃርበናል? ያው የፖሊዮ ኬዝ አልታየም ፖሊዮ ያለበት ህጻን ሪፖርት አልተደረገም፣ ኢትዮጵያ ውስጥ አልተመዘገበም ማለት ነው። ክትባቱ ግን ይቀጥላል። ክትባቱ ይቀጥላል፣ ለተወሰነ ጊዜ ይቀጥላል። ምክንያቱም በጎረቤትም ያሉ አገሮች አሉ እንደ ሶማሊያ፣ ደቡብ ሱዳን ጠንካራ የክትባት መርሃ ግብርም ስለሌላቸው እኛ በነዚህ አካባቢዎች የተጠናከረ ሰርቬላንስ ቅኝት መሰራት አለባቸው። ክትባቱ ደግሞ መቀጠል መቻል አለበት ማለት ነው። እርስ ከነሱ ታይቀር ላነሳው ነበር ጥያቄ ግጭቶች ለምሳሌ ደቡብ ሱዳን ያለ ግጭት፣ በጎረቤት ሀገራት አካባቢ ያሉ አለመረጋጋቶች፣ እነዚህ አይነት የክትባት ዘመቻዎችን በተለይ በዘመቻ በሚሰጡት ላይ ከስኬት አንጻር ኢትዮጵያ ላይ ምን አይነት ተጽዕኖ ሲያሳድር ቆይተዋል? አሁንስ ምን እያሳደረ እንግዲህ ዋናው የኢትዮጵያ እኛ ትኩረት አድርገን የምንሰራበት የመደበኛውን የክትባት ፕሮግራም ማጠናከር ማሻሻል ነው። እዛ ላይ ትኩረት አድርገን እየሰራን ነው። ግን ደግሞ ዘመቻዎች ያስፈልጋሉ። ዘመቻዎች በየጊዜው የፖሊዮ ክትባት ዘመቻ፣ የኩፍኝ ክትባት ዘመ ዘመቻዎችን እናደርጋለን። በተለይ የፖሊዮ ክትባት ዘመቻ ስናካሂድ ከጎረቤት ሀገሮች ጋር አንድ ላይ በመቀናጀት መሰጠት አለበት፣ ተመሳሳይ ሰዓት መካሄድ አለበት። ስለዚህ ምንድ ነው ለምሳሌ ሶማሊያ ውስጥ ግጭቶች የሚኖሩ ከሆነ ወይም ደቡብ ሱዳን ውስጥ ግጭቶች የሚኖሩ ከሆነ የኢትዮጵያንም ፕሮግራም ይጎደዋል ማለት ነው። ምክንያቱም ተመሳሳይ ሰዓት ነው መካሄድ ያለበት። ህዝቡ ይንቀሳቀሳል፣ ከኢትዮጵያ ወደ ውጭ ከውጭ ደግሞ ወደ ኢትዮጵያ የሚሄድበት ሁኔታ ስላለ ግጭቶቹ ተጽዕኖ አላቸው ማለት ነው የክትባት ስኬት ላይ። ስለዚህ ግጭቶች አሁን እየቀነሱ ነው፣ የጤና ሲስተሙም እየተጠናከረ ነው፣ በተለይ በሶማሊያ። ስለዚህ ጥሩ ተቀናጅተን ክትባት ዘመቻዎችን የምናደርግባቸው ሁኔታዎች እየተመቻቹ ናቸው ማለት ነው። ዶክተር ታዬ ቶሌራ በኢትዮጵያ የጤና ጥበቃ ሚኒስቴር የሚኒስትር ዴታ ጽህፈት ቤት ኃላፊና አማካሪ፣ በጣም አመሰግናለሁ ስለ አድማጮች ቀጣውና የመጨረሻው ቅንብር ላይ ደርሰናል። አፍሪካ በጋዜጦች አዘጋጅና አቅራቢዋ አዳነች ፍስሃዬ ናት። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በአስርት ዓመት ውስጥ 26 ቢሊዮን ዶላር በድብቅ ከኢትዮጵያ እንደወጣ ታወቀ። የኢትዮጵያ የአፍሪካ የፖለቲካ መዲናነት በሕዝቡም ዘንድ እየተንጸባረቀ እንደሆነ ተገለጸ፣ የአፍሪቃ ችግር የመሪዎቿ ስልጣን አለቅም ባይነት እንደሆነ ተዘገበ፣ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። አናዶሉ የተባለው በእንግሊዝኛ የሚወጣ የቱርክ የዜና አገልግሎት ኢትዮጵያ በድብቅ ከሀገር ወደ ውጭ በሚወጣው ገንዘብ ብዛት ተቆንጥጣለች በሚል ርዕስ ባወጣው ጽሑፍ በ10 ዓመቱ 26 ቢሊዮን ዶላር የሚሆን ገንዘብ ከሀገር ወጥቷል የሚለው ወሬ መንግስት አዲስ የስለላ ዘዴ እንዲቀይስ ማድረጉን ዘግቧል። ህገወጥ በሆነ መንገድ ከሀገሪቱ የሚወጣው ገንዘብ መበራከት ያሳሰበው የኢትዮጵያ መንግስት የተራቀቁ ድብቅ የስለላ ካሜራዎችን በአይሮፕላን ማረፊያዎች መትከልንና ልዩ የስለላ ክፍል ምደባን ያቀፉ እርምጃዎች እየወሰደ እንደሆነ ድረገጹ ጠቁሟል። ግሎባል ፋይናንሽል ኢንቴሊጀንስ የተባለው በዓለም አቀፍ ደረጃ ስለ ገንዘብ ጥናትና ክትትል የሚያካሂደው ተቋም ባለፈው ጥር ወር ባወጣው ዘገባ እንደ አውሮፓ አቆጣጠር ከ2004 እስከ 2013 ዓ ም በነበረው ጊዜ ውስጥ 26 ቢሊዮን ዶላር በተለያዩ ዘዴዎች በድብቅ ከኢትዮጵያ እንደወጣ ጠቁሟል። ዘገባው በገለጸው መሰረት 19.7 ቢሊዮን የሚሆነው ገንዘብ የጠፋው አስመጪዎችና ላኪዎች በሚመዘግቡት የተጭበረበረ ሂሳብ ምክንያት ነው። ማለትም ሸቀጣሸቀጥ ወደ ውጭ የሚልኩት አካላት ወጫቸውን ከፍ አድርገው በማቅረብ ወደ አገር የሚያስገቡት ደግሞ ገቢያቸውን ዝቅ አድርገው በማወራረድ በሚያደርጉት ማጭበርበር ነው። በድብቅ ገንዘብ የማስወጣቱ ተግባር ያለ ነው፣ ትልቅ ተግዳሮትም ነው ያሉት የኢትዮጵያ ጉምርክና ገቢ ባለስልጣን ምክትል ዋና ዳይሬክተር አቶ አለባቸው ንጉሴ የዘገባው ትክክለኛነት እንደሚያጠራጥራቸው ለአናዶሉ የዜና አገልግሎት መግለጻቸውን ዘገባው ጠቅሷል። በአጠቃላይ ከአፍሪካ በድብቅ የሚወጣው ገንዘብ ሲጤን ደግሞ እንደ አውሮፓ አቆጣጠር ከ2000 እስከ 2008 ዓ.ም በነበረው ጊዜ በአመት 50 ቢሊዮን ዶላር እንደወጣ ባለፈው ጥሩ ወር ኢትዮጵያ ውስጥ ይፋ የተደረገው ዘገባ አሳይቷል። ዘገባውን ያወጣው በቀድሞ የደቡብ አፍሪካ ፕሬዚደንት ታቦ ኢምቤኪ ሊቀመንበርነት የአፍሪካ ሕብረት ኮሚሽን ከአፍሪካ በድብቅ ስለሚወጣ ገንዘብ ጥናት ያደረገው አካል እንደሆነ አናዶሉ የዜና አገልግሎት አስነብቧል። መይል ጋርዲያን የተባለው በደቡብ አፍሪካ የሚወጣ ድረገጽ ደግሞ ኢትዮጵያ የአፍሪካ የፖለቲካ መዲና ናት፣ በባህልስ ምን ያህል ውህደት አላት? በሚል ርዕስ ባወጣው ጽሑፍ በረሃብ ስትጠቀስ የቆየችው ኢትዮጵያ ከቅርብ ዓመታት ወዲህ ከዓለም በከፍተኛ ፍጥነት የኢኮኖሚ እድገት በማሳየት ላይ ካሉት ሀገሮች አንዷ በመሆን አዳጊ ኮከብ ሆናለች ይላል። ይሁንና አሁንም ቢሆን ኢትዮጵያ ምን ያህል አፍሪቃዊ ገጽታ አላት የሚለው ነጥብ አከራካሪ ነው። በአሁኑ ጊዜ አዲስ አበባ ውስጥ እንደ አሸን እየፈሉ በመሄድ ላይ ባሉት ምግብ ቤቶች ወይም ሆቴል ቤቶች ብትገባ ይህች ዘጠና ሚሊዮን ሕዝብ ያላት ምስራቅ አፍሪካዊት ሀገር የተለያዩ ባህሎች የሚንጸባረቁባት ዓለም አቀፋዊት ከተማ እየሆነች መምጣቷን ማስተዋል ይቻላል። በከተማይቱ ባሉት የማታ ክለቦች ወይም ዳንስ ቤቶች የተለያዩ አይነቶች የአፍሪቃ ሙዚቃዎች ይጫወታሉ። ብዙ ምግብ ቤቶች ደግሞ የተለያዩ የአፍሪቃ ምግቦች ያቀርባሉ። እንዳውም ብዙ የኢትዮጵያ ሙዚቃዎች የምዕራብና የደቡባዊ አፍሪቃ ምቶች እየተደባለቁባቸው ነው። ሌሎች የአፍሪካ ዳንሶችም በባህላዊ ጭፈራዎች ላይ ተጽዕኖ እያሳደሩ ነው በማለት ደ ሜል ጋርዲያን ድረገጽ አስገንዝቧል። ድረገጹ አያይዞም ኢትዮጵያ በአፍሪካና በአፍሪካውያን ላይ ለምእተ ዓመታት ያህል የዘለቀ ትልቅ ተጽዕኖ አላት። ዘራይ ኃይለ ማርያም የተባሉ የዓለም አቀፍ ግንኙነት ምሁር የኢትዮጵያ ፖለቲካዊና ታሪካዊ ተጽዕኖ ከባህላዊ ተጽዕኖዋ የላቁ ናቸው፣ የአፍሪካ ሀገሮች ከውጭ ተጽዕኖ ነጻ የሆነ የራሳቸው የፖለቲካ ስርዓት እንዲያዳብሩ ተጽዕኖ አሳድራለች ሲሉ ማስረዳታቸውን ድረገጹ ላይ የወጣው ጽሑፍ ጠቁሟል። የአፍሪካ የፖለቲካ መዲና እየተባለች የምትጠራው ኢትዮጵያ ከኒውዮርክና ከጀኔቭ ቀጥላ በትልቅነቱ ከዓለም ሶስተኛ የሆነው ዲፕሎማሲያዊ ተልዕኮ የአፍሪካ ህብረት መቀመጫ ናት። አፄ ኃይለሥላሴ ከጋናው ክዋሜ ንክሩማ ከታንዘኒያው ጁልዮስ ኒሬር እና ከግብፁ ጋማል አብደል ናስር ጋር ሆነው የአፍሪቃ ህብረት መስራች አባቶች ናቸው። የተባበሩት መንግስታት ድርጅት የአፍሪካ ኮሚሽን ዋና ጽህፈት ቤትም አዲስ አበባ ነው ያለው። ኢትዮጵያ አፍሪቃ ውስጥ በሙሉ ቅኝ ገዥነት ያልተያዘች ብቸኛዋ ሀገር መሆኗ ራሱ በብዙ አፍሪቃውያን ልብ ውስጥ የሰረጸ ነገር ነው ይላል ድረገጹ። ኢትዮጵያ የአፍሪካ ህብረት ዋና ጽህፈት ቤት የሚገኝባት ሀገር በመሆኗና በርካታ የዲፕሎማሳዊ ተቋማት ስለሚገኙባት ኢትዮጵያውያን ከሌሎች አፍሪካ ሀገሮች ጋር የሚኖራቸው ግንኙነት እየጨመረ በመሄዱ ከሌሎች አፍሪካውያን ጋር በተለይም ከጎረቤት ሀገሮች ተወላጆች ጋር ትዳር የሚመሰርቱ ኢትዮጵያውያን ብዛት እየጨመረ ሄዷል ይላል ሜይል ጋርዲያን ድረገጽ ላይ የወጣው ጽሁፍ። ጽሁፍ አያይዘውም፣ ሀገሪቱ በተጨማሪም ከአፍሪካ ከፍተኛ ብዛት ያላቸው ስደተኞችን በመቀበል ረገድ ቀዳሚ ቦታ ይዛለች። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው ከአፍሪቃ ዙሪያ በተለይም ከደቡብ ሱዳን ከኤርትራ፣ ና ከሶማሊያ የተሰደዱ ሰባት መቶ ሺህ የሚሆኑ ስደተኞች ማስጠጋቷን ጠቅሷል። የጸጥታ ጥበቃ ጥናት ተቋም በገለጸው መሰረት በ25 ዓመታት ውስጥ ኢትዮጵያ ከአፍሪካ አምስት ትልልቅ ሀገሮች አንዷ እንደምትሆን ይጠበቃል። አምስቱ ሀገሮች አልጄሪያ፣ ግብፅ፣ ኢትዮጵያ፣ ናይጄሪያ ና ደቡብ አፍሪቃ ሲሆኑ በ25 ዓመታት ውስጥ የኢትዮጵያና የናይጄሪያ የኃይል ብቃት እየዳበረ ሲሄድ አልጄሪያ፣ ግብፅና ደቡብ አፍሪቃ ግን ወደ ኋላ እንደሚጎተቱ የጸጥታ ጥበቃ ጥናት ተቋም ባወጣው ጽሑፍ መጥቀሱን ድረገጹ አውስቷል። ዩኤስኤ ቱዴይ የተባለው እዚህ ዩናይትድ ስቴትስ የሚታተም ጋዜጣ ድረገጽ ደግሞ አፍሪቃ ስልጣን አለቅም በሚሉ መሪዎች ትሰቃያለች በሚል ርዕስ ባወጣው ጽሑፍ የኡጋንዳው ፕሬዚደንት ዮወሪ ሙሰቬኒ ከስልጣን አንወርድም የሚሉ የአፍሪቃ መሪዎችን ያወገዙበት ጊዜ ነበር። አሁን ግን እሳቸው ራሳቸው የሙጥኝ ብለዋል ሲል ይተቻል። ሙሴቬኒ የኢዲ አሚንን አይነት አስከፊ ተግባር አስወግደው የዲሞክራሲ ገጽታ ናሽሞን ምነው በማቅረብ ሙያ ተክነው በስልጣን ላይ የመሸጉ የሀያ አንደኛው ምእተ ዓመት የአፍሪቃ መሪዎች ተምሳሌት ሆነዋል ሲል ገልጿቸው አልደረገጹ ሂማን ራይትስ ዋች የተባለ የሰብአዊ መብት ድርጅት ያወጣው አዲስ ዘገባ በሀገሪቱ ዙሪያ ያሉ ጋዜጠኞችና ተቃዋሚዎች የማስፈራራት ተግባር ይደርስባቸዋል፣ ይታፈናሉ ማለቱን ድረገጹ ጠቅሷል። ሙሴቬኒ እንደ አውሮፓ አቆጣጠር በ1986 ዓ ም ባወጡ ጽሑፍ በአጠቃላይ አፍሪካ ውስጥ በተለይም ኡጋንዳ ላይ ያለው ችግር ህዝቡ ሳይሆን ስልጣን መልቀቅ የማይፈልጉ መሪዎች ናቸው በማለት ነቅፈው ነበር። ያኔ የተስፋና የለውጥ ተምሳሌት ተደርገው ይታዩ ነበር። ከሽምቅ ተዋጊነት ወደ ዲሞክራሲ አምርተው ነበር። በኢዲ አሚን አረመኔያዊ ተግባር ተሰቃይታ በነበረችው ሀገር መረጋጋት እንዲኖር አድርገዋል። ሀገሪቱ ኤድስን ለማጥፋት ያደረገችው ትግል ተምሳሌትም ሆኖ ነበር። አሁን ግን በስልጣን ለመቆየት የሚቻላቸውን ሁሉ የሚያደርጉ መሪዎች አይነት ሆነው ቀሩ ሲል የዩኤስኤ ቱዴይ ጋዜጣ ላይ የወጣው ጽሑፍ አስነብቧል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በንን አቆየን። የምሽቱም ዝግጅታችን በዚሁ አበቃ። አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌ ከአቀናባሪያችን ብርሃን ኃይሉ ከዋና አዘጋጇ ትዝታ ብላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽት ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ታዲያ ለስንብቱ የትግርኛ ስርጭት ከሚመጣ ድረስ በዚህ አረጋኝ ዜማ እንለያችሁ። መልካም ምሽት፣ ሰላም፣ ደህና ደሩ ደሩ እንደኔ ነው እንጂ መታደል በአሳብ ከነዋለል እንደኔ ነው እንጂ መታደል ወዶ መደላደል በአሳብ ከነዋለል እንደኔ ነው እንጂ መታደል ወዶ መደላደል በአሳብ ከነዋለል እንደኔ ነው እንጂ መታደል በአሳብ ከነዋለል በጊዜ መድ 声音。